እድል ለአቶ ኃይሌ እንስጣሉ። አይደለም? እሺ፣ ትክክል። አዲሱ ቀጥል። እሺ፣ በመጀመሪያ ስለ ጋብዛችሁኝ አመሰግናለሁ። በእውነቱ በድራገን በኩል የተነሱትን ሰምቻለሁ፣ በአቶ ደሳለኝ በኩል የቀረበውን መልስ ሰምቻለሁኝ። እኔ ለየት ያለ ነገር ነው ያለኝ ኢንፎርሜሽን። ከብዙ የቀድሞ መሪዎች ጋር ተወያይተናል። በተለይ በሳኖዜ በሄድኩበት ጊዜ ቁጭ ብለን ችግር አለ ይሄ ችግር ሳይባባስ ድርጅቱን ሳይጎዳው መፍትሄ እንፈልግለት በሚል ስብሰባ አድርገን ነበር እና የተነሱ ጥያቄዎች እኔ የማምነው የድርጅቱ አመራር ከድርጅቱ እድገት ጋር የሚመጣጠን አመራር ለመስጠት አልቻለም። የቦርድ አባሎቹና የስራ አስኳጅ የስራ አስፈጻሚ ኮሚቴው ስራቸውን ለይተው እየሰሩ አይደለም። ብዙ ችግር አለ። የመጀመሪያ ትልቁ እንትን እና ለዚህ እውነትነት ያለው ምንድን ነው? ይሄ ድርጅት ከኳስ መጫወት አልፎ ብዙ ኢትዮጵያኖችን በማቀራረብ ብዙ አይነት ድርጅቶችና እንትኑ ስራዎች የሚካሄዱበት ስብስብ ሆኗል እና ለዛ የሚያመች ያንን አመራር ሊሰጥ የሚችል ህጉን ማሻሻልና አወቃቀሩን መቀየር ያለበት ጊዜ ነው ባይነኝ። ትልቁ ችግር የሚፈጠረው ደሳለኝ ባለፉ ጠቅሶታል። ይሄ ድርጅት ብዙ አመራሮችን ቀይሯል። በቦት ኦፍ ኮንፊደንስ በድምፅ ብልጫ አውርዷል። ከሰባት ከስምንት በላይ ፕሬዚዳንቶች ቀይሯል። ብዙ የአመራር አባሎች የቀየረ ነው። በድምፅ ብልጫ በዲሞክራቲክ አሰራሩ ከብዙ ኢትዮጵያኖች ድርጅቶች የበለጠ ታዋቂነት ያለው ነው። ነገር ግን በሁሉ ጊዜ በሁሉ ጊዜ ትልቁ ችግር ብዬን የማምነው ሌሎችም ጓደኞች ያምኑት ያለው አመራር ወይም አሰራር ከድርጅቱ አቅም ጋር ተመጣጣኝ ሆኖ አይደለም። መሻሻል ያስፈልገዋል። ይሄ ድርጅት እኔ አልምሳሌ አንድ ምሳሌ ልስጣችሁ። በዚህ በሂውስተን ከተማ መሞሪያል ሆስፒታል የሚባል ሁለት ሰዎች ፌዴሬሽኑ ሲፈጠር ያቋቋሙት ናይንቲን ኤቲ ፎር በአሁኑ ጊዜ የቢሊየን ዳለር ቢዝነስ ሆኗል። ነን ፕሮፊት ነው ውስቲል ግን እንዴት ሊያድግ እንደቻለ የእነሱ ሰዎች ታሪክ ስከታተል ራሳቸውን ጥሩ ጥሩ ሰዎች በመሳብ አድቫይዘሪ ቦርድ፣ ትረስቲ፣ አማካሪ፣ የስራ አስፈጻሚ ብለው ስትራክቸራቸውን ስላሻሻሉ ያ ለእድገታቸው ትብብር አድርጓል። ፌዴሬሽኑ ግን እንዲያውም አሁን ሳኖዜ እንደሰማሁት ለብዙ አመት ያገለገሉ ሰዎች ምን ያደርጋሉ? ሜዳ ውስጥ ለሚመጡ እነዛው ገ ለምን እስከ ዛሬ ለምን ይዛ ይገኛሉ የሚል ተቃራኒ የሆነ ራሱን ኃይሉን እንደ መሰብሰብ ኃይሉን ለመበታተን የተዘጋጀ መስሎ ነው የታየኝ። እና አሁንም ቢሆን ትልቁ ችግር የስራ ክፍሉን አለመረዳት፣ ከጊዜው ጋር የሚጠይቀውን ያህል የአመራር ስልት አለማውጣት። ይሄ እንግዲህ ማለት የሊደርሽፕ ስትራክቸር ክሬት ማድረግ እንዳለበት ነው። እና አይ ቲንክ ፌዴሬሽኑ በአሁኑ ጊዜ ትኩረት ወስዶ አሰራሩን ማድረግ ያለበት ነው። ለዛ ፕሬዚዳንቱ ጋጠፋ በቂው ድምፅ ከተገኘ መቀየር ይቻላል። ለማንኛውም ተርም ልምት ተበጅቷል። የምርጫ ጊዜ አለ፣ የተርም ጊዜ አለ፣ የስራ እድሜ አለ። በዛ ጊዜ ይህንኑ በቦርድ አባሎቹ በደምብ ተወያይቶበት በግልጽ ውይይት እንደዙ በግሩፕና ወይም በወገንተኝነት ሳይሆን በቅንነት ተወያይተው ሁሉን ነገር ማስፈጸም ይችላሉ። እና አይ ቲንክ ችግሩ ወገንተኝነት ይታያል፣ የነገሌ ሀሳብ የነገሌ እና ይህ ችግር እንዳለ ግልጽ ነው። ግልጽ መሆኑ ደግሞ ሳኖዜ ላይ ታይቷል። ያልተሰለፉ ቡድሎች፣ ያልተሰለፉ ቲሞች ነበሩ። ይሄ ለመጀመሪያ ጊዜ ነው በሰላሳ ዓመት የታየው። ቅሬታ ቢኖራቸው ነው ወይም ችግር ቢኖር ነው እና ያ ችግር አሁንም ቢሆን ቁጭ ብሎ ኦክቶበር ላይ በሚገናኙበት ጊዜ ቁጭ ብሎ ለዛ መፍትሄ መፈለግ አለባቸው። መልካም፣ አቶ ሃይሌ እንደ ጥሩ ነጥብ ነው ያነሳኸው። እኔ እዚሁ ላይ ምንም መጨመር አያስፈልግም። ምናልባት አሉላ ወደ ድራገን ሳንሄድ የምትለው ካለ ለድራገን እድሉ እንሰጣለን። ድራገን ቀደም ብሎ ለተነሱት በአቶ ሀይሌም ለተተቸበት እንዲሁም ደግሞ በአቶ ደሳሌ ለተነሱት መልስ የሚመዘዙ ሀሳቦች አያለው በሶስቱም እንግዶቻችን የተነገሩ ምናልባት እንዳልከው ወደ አቶ ድራገን ብንሄድ፣ ድራገን ቀጥል። ኦኬ እኔ እንግዲህ ያው አቶ ደሳሌኝ እንዳለው አድምት ማድረጉም ጥሩ ነው። ተንት ፕሬዚደንቱም ጥፋት እንደሚያጠፋ መናገር ጥሩ ነው። እስከ ተወሳለ ጊዜ አሁን በቅርቡ ነው እኔና አቶ ደሳሌኝ በሀሳብ ብዙ የተለያየ ነው እንጂ ብዙ ሀሳባችን አንድ አይነት ነበረ፣ ብከዝ አንድ አይነት ኮዝ ነበረ ፋይት የምናደርግበት የምናምንባቸውም ነገሮች የአሰራር ደንቦችንም የምንቃረነውም የምንስማማበትም ብዙ ነገሮች ነበሩ። አሁን ያለው ፌዴሬሽን ውስጥ ያለው ግሩፒንግ መከፈሉ፣ ውስጣችን ሳይድ መያዙ ሲመጣ ሀሳባችን እየተለያየ እየተራራ ከመጣ እንጂ ብዙ አይዲያዎች ላይ የምንስማማቸው ነገሮች ነበሩ፣ አሁንም አሉ። አሁን ቅድም እንደተናገረ ግን ስለ ዲሞክራሲ በዲሞክራሲያዊ በሆነ መንገድ ላለው ነገር እኔ እንግዲህ ሜይቢ አስተሳሰብ ትንሽ ለየት ሊያለ ሊሆን ይችላል። እኔ ሰውን በማባረር በመቅጣት፣ በማውረድ፣ በመስቀል እማምን ሰው አይደለሁም። አይ ቲንክ አሁንም ደግሞ እኔ አሁን ከረንትሊ ኳስ የምጫወት ሰው ነኝ። የቲሜ ፕሬዚደንት ሆኜ ከረንትሊ ኳስ የምጫወት ነኝ። ሜይቢ የጄኔሬሽን ጋፕ ልዩነት ሊያለ ይመስለኛል። እዚህ ፌዴሬሽናቸው ሰውን ከስልጣን ስላስወረድከው ችግራችንን ፊክስ ማድረግ ማለት አይደለም። ችግራችንን ፊክስ ማድረግ ካለብን ሰውየው እሱ መባረር አለመባረር አለም እኮ ጥያቄው፣ ትክክለኛውን መንገድ መስራት ነው። ያንን ቦታውን ቤታቸው ያዘው፣ የሚቀጥለው ሰው ያዘው፣ ሌላ ሰው ያዘው፣ ችግሩ ኤግዚስት የሚያደርግ ከሆነና እየተከተለ የሚመጣ ከሆነ አንድ ሰውን ብናባረር የሚመጣው ሰው ሄድ የሚቀሰኝ ምስቴክ አሁንም ቢሆን ችግራችንን ሰውየውን ነው እ እያስወገድ ነው ችግራችንን አልወሰድንም። ግን ዲሞክራቲክ በሆነ መንገድ ነገሮች ነው ሁሉ ነገር የምንሰራው ብሎ ተነግሯል። እኔ እሱን አልስማማ አሁን ለምሳሌ ሁላችንም ዲሞክራሲ ያለበት ሀገር ነው የምንኖረው። ቤዚክ ሂውመን ራይት እዚህ ሀገር አሁን መናገር ፍሪደም ኦፍ ስፒች የሚባል ነገር አለ። እዚህ ፌዴሬሽን ውስጥ ቴሌኮንፈረንስ ካለ ፕሬዚደንቱ የማይፈልገው ሰው ቲም የማይፈልገው ቲም ተወካይ ከሆነ ማውራት አይችልም። ስልክ ሚት ይደረጋል። ኢሜል ብትጽፍ ኢሜል አይመለስልም። ጥያቄ ብትጠይቅ አይደረግልም፣ አይመለስልም። ቮት ስናረግ እንግዲህ ቮቲንግ ራይት ትልቅ ነገር ነው። ይሄ ቮት ስናረግ ኢሹ ላይ ቮት ስናደረግ ሀያ አራት ሰዓት ይሰጠናል ያለው እንግዲህ ካልቸር ፕሬዚደንቱ ያመጣውን ካልቸር በሀያ አራት ሰዓት ውስጥ ሶስት ምርጫ ይሰጠሃል። አንደኛው ምርጫ ትስማማለህ፣ ሁለተኛው ምርጫ አትስማማም፣ ሶስተኛው ምርጫ በሀያ አራት ሰዓት ውስጥ ካልተስማማ የስ ብለህ ነው የምትመርጠው። አሮማሪክሊ ጊዜው ኖሮ ቲምን ሄደህ አሰባስበህ አማክረህ ቲም ይህን የወሰነው ብለህ ካልተመለስክ ሀያ አራት ሰዓት ውስጥ መልስ ካልሰጠህ የቀረበውን ፕሮፖዛል እንደ ተቀበልክ አድርገህ ተገደህ ያ ድምጽ ይሄዳል። አሁንም ቅድም አቶ ደሳለኝ የጠቀሰው አናምግላድ ይህን ማስታወስ የአሳዋን ሴትልመንት ጊዜ ይሄ ፌዴሬሽን አራት ቲሞች ናቸው ተስማምተው ተብሎ ቦት ያደረጉት በጊዜ ከዛ በተረፈ ግን፣ ፕሬዚደንት ሄዶ ሴትል ሲያደርግ ሌላ በሙሉ ቲም ሀያ አራት ሰዓቶች ስላልመረጠ እኔ እንዳልኩ ተስማምተዋል ተብሎ ነው የተመረጠው። የዛን ጊዜ እኔና ደሳ አቶ ደሳ ነኝ አንድ አይነት አዲያ ነበር። ይህ ነገር ልክ እንዳልሆነ ሁለታችንም ተናገናል። ስለ ራይት አሁንም ደግሞ ዲሞክራሲ ተጠቅመን አሁንም ህጋችን መብታችን እዚህ በምንኖርበት ሎ ላንድ የምንኖርበት ሀገርን ዲሞክራሲ ካወራን አቶ ጌታቸው ሳኖ ዘያውን ቶርናመንት የነበረ ጊዜ ሲስተሙን ማኒፕሌት እያደረገ የከረንት የሆነ የቲም ተወካይ ከሜዳ ውስጥ አስባሯል። እናም ፕሮፊት ኦርጋናይዜሽን አንድ ኢትዮጵያዊን ያንተን ብዝነስ አንፈልግም ብሎ በፖሊስ አስይዞ ማስወጣት፣ እኔም ዲሞክራሲ ብሎ ከተባለ እኔ ሌላ ምን እንደሆነ ሊገባኝ እንጀራ ከዛ በተረፈም ደግሞ እንደዚህ በአሰራሩ የማንስማማቸው ቦርድ ሜምበሮች የሆን ነውን ደግሞ ለፖሊስ እነዚህ ሰዎች አስፈራርጡ ፍርሀት አለኝ፣ የሆነ ነገር ያደረጉኝ ይችላሉ ብሎ ኢቨን የሰላም የእግዚአብሔር ሰላም ታንኮ ሀይን ባይ ማንባባል ሰዎች ቦርድ ሜምበሮች፣ የተወሰኑ ቦርድ ሜምበሮች ስማችን ተሰጥቶ ለፖሊስ ሊስት ላይ ሳኖዚ ቶርናመንት ላይ ያሳለፍነው ነገር። ይህንን በማስመልከት እኔ በቲሜ ሶስት ኢሜል ጽፈን እስካሁን ድረስ መልስ አልተመለሰልንም። ለኢሲዩ አድሬስ ተደርጎ ቦርድ ሜምበሮች አቶ ደሳኒ ያየሁት ኢሜል ሌላክ ነው ሶስት ኢሜሎች ልከን ይሄ ነገር ለምንድን ነው እንደዚያ ነፋል የተደረገብን አገር ነው ብለን ጠይቀን እስካሁን መልስ አልሰጠንም። እንግዲህ ይሄ ነው ዲሞክራሲ። ከዛ በተረፈ ስለ አስተን የተናገሩት ነገር አለ። አስተን አስራ ሶስት አመት እዚህ ፌዴሬሽን ውስጥ ቴክሳስ ውስጥ አስራ ሶስት አመት የተጫወተ ቲም ነው አለ አስራ ሶስት አመት። ይሄ ቲም እዚህ ፌዴሬሽን ውስጥ መግባት ያልቻለበት ሪዝን ህግ አለ። ህጋችን ከስቴት ኦፍ ቴክሳስ፣ ከስቴት ኦፍ ካሊፎርኒያ ና ከዋሽንግተን ኤሪያ ኮታችን ስለሞላ ሌላ ቲም አይጨመርም የሚባል ህጋችን አለ ቱርናመንት ሩልስ ኦፍ ሬጉሌሽን የሚባለው አርቲክል ውስጥ ህጋችን ተጽፎ ይገባል። ያ ህጋችን ከካሊፎርኒያ ቲሞች እኔ በምኖር በበሎስ አንጀለስ ከተማ ውስጥ ሁለት ቲሞች እንዳይገቡ ከ13 አመት ከአስራ ሁለት አመት ሙከራ በኋላ ፈርሰው ይቀራሉ። ሌላ ቲም ሳክራሜንቶ ይፈረሳል። በዚህ የተነሳ በየቦታው አሉ ዲኤም አሁን ወደ ዋሽንግተን አካባቢ ባልቲሞር ያለ ቲሞች አሉ። እዚህ ፌዴሬሽን ውስጥ ለመግባት እየታገሉ መግባት ያልቻሉ ግን አሁን አስተን ባለው ቴክኒካሊቲ ተፈጥሮ ስለዋስተን ህጋዊ በሆነ መንገድ ቤቱ ድቤት ሳያደርግ ኢንቪቴሽን ሲደረግ እንኳ ኢንቫይት ሲደረግ ይሄ ቲም እንኳ የዛሬ አመት ዲሲ የነበሩ ቶርናመንት ላይ ኢንቫይት ሲደረግ ራሱ መጀመሪያ ኢንቪቴሽን የተላከው ሁለት ቲሞች ለኖርት ካሮላይና እና ለቴነሲ ሁለት ቲሞች ተልኮ ካለፈ በኋላ ቶርንመንቱ ሊጀምር ከሁለት ሳምንት ከሶስት ሳምንት በኋላ ለዋስተን ኢንቪቴሽን እንደተላከ በኢሜይል የኖርት ካሮላይና ቲም ኮምፕሌን አድርጎ፣ ህጋቸው ይህንን እያለ ከቴክሳስ እንዴት ኢንቫይት ታደርጋላችሁ ብሎ የዋስተን ጥያቄ ከዛሬ አመት ጀምሮ የመጣ ነው። የኦክቶበር ሚቲንጋችን ዳላስ የነበረ ጊዜ የኦክቶበር ሚቲንጋችን ላይ አቶ ደሳለኝ እዛ ያየ ሆነው የዋሰን ቲም ተወካዮችም እየጠየቁ ነበር። ይሄን ቲም ለማስገባት ገና ዲቤት ተደርጎ ቮት አርገላችሁ የሚገቡ መስሏቸው ድምፅ እየጠየቁ ነበረ፣ ግን በአቶ ጌታቸው በጉልበት የተነሳ አሁን ኦፊሽሊ ገብቷል ተባለ። አሁንም ያሸነፈ ተብሎ ሰከንድ ዲቪዥን አሸንፎ የተመጣው የመጀመሪያውን ጌም ከዳላስቲም ጋር ፎርፌ አግኝቶ አግኝተዋል ጫወቶም ተብሎ ኢሊጋል የገባትም ተብሎ ፎርፌ በራሳቸው ኢንተርናል ፊልድ ስላላቸው ሳይጫወት ብዙ ነገሮች አሉ። ዝም ብሎ ጀነራል ተጠቅልሎ ነው የሚታለፍ አደለም። ከዛ በተረፈ ስለ አሷው ሽምግልና ስልሳ ሺህ ብር ካልከፈላችሁ ብሎ የተጠየቁን ነገር ነው። ይህንንም አቶ ደሳለኝ የምታውቀው ነገር ነው። ፌዴሬ ከርድ ፌዴሬሽኑ አምስት ሰዎች ኢንክሉዲንግ እኔንም አጠቃሎ ሽምግልና አሷ ከተወሰነ ከተፈረደብን መቶ ሀያ ሺህ ብር እንዲቀንስ ጠይቁልን ተብለን አምስት ሰዎች ሽምግልና ተጠይቀ የለ አምስተኛው ሰው ነበር። በዛ መሰረት አቶ አስፋውን ጠይቀን ሁለት ፔመንት መጀመሪያ አርባ ሺህ ብር ከዛም በኋላ ሀያ ሺህ ብር ይሄ ፌዴሬሽን እንዲከፍል ብለው የተነጋገሩ ነው። ግን እሱ ሁሉ ፍርድ ቤት ሄደው ምንም የማያውቁ ነጮች አስራ አንድ ጁሪዎች እኛ ፌዴሬሽናችን ላይ ፈርዶብን መቶ ሺህ ብር እንዳይመጣንበት ሪዝን መጀመሪያ አቶ ጌታቸው በስምንት ሺህ ብር ይህን ኬስ አሳ ሬኮርድ ሴትል ማድረግ ስላልፈለገ ነው ቢካዝ አብቪስሊ ይሄ ኬስ ሴትል እንዳይደረግ የሚፈልጉ ሰዎች አሉ። ፐርሶናሊ እነሱን ስለሚመለከታቸው ብቻ አንደርስታንድ ብል ነው። ግን ይሄ ፍርድ ከተፈረደ በኋላ በሽማግሌነት ከፌዴሬሽኑ ተልከን አምስት ሰዎች ዋጋውን ካስቀነስም በኋላ በፔመንት ካስመጣም በኋላ ቦት ስናደረግ ቲሞች ቦት ሲደረግ ራሱ እዚህ ሁሉ ጣጣ ውስጥ የገባንበት ቲሞች ቦት አድርገው ይሄ አስፋው ኬስ ሴትል ሊደረግ እንክፈል ወይ ምናምን ተብሎ ሲደረግ እንኳ የመረጥ ነው ቲም፣ እስከ ዛሬ ድረስ አሁን አንድ አመት ከምናምን አልፎታል። ማን ለምን እንደመረጠ ድምጻችን ኦፊሻሊ ይተንተንና ይሰጠን ብለን ስንጠይቅ ቦተር የተደረገበት እንኳን ልጅ ያሰጠንም ኤሌሳር ተወካይ ለዚህ ይመርጣል። ዝም ብሎ ቁጥር ይሰጣል። አስራ ሁለት ለአስራ ሶስት ተሸንፈሃል ይባላል። ግን ኦፊሽሊ መብሳችን ነው ብለን በህጋችን መጠየቅ የምንችለውን እንኳን ጠይቀን መልስ እየተሰጠን አይደለም። ይሄን ነው ዲሞክራሲ ብለን ምንል። አሁንም ቢሆን ኦፕኒንግ ሰረሞኒ ላይ ቅድም አቶ ኃይል የተናገረው ነገር አለ። ልክ ነው። የተወሰኑ ቲሞች ፌዴሬሽን ውስጥ ያለውን ህግ መጣ ፌዴሬሽን ውስጥ ያለውን ጭቆና ህዝባችን እንዲያውቅ ያንን ኦፕኒንግ ዴይ ሰረሞኒ ዋካ ላለመድረም አልተሳተፍንም፣ ለህዝቡ አዌር እንዲሆን። ግን እንግዶቻችንን አክብረን ያንን ሰላማዊ ሰልፍ ስላልተሳተፍን ልክ ሰልፉ ሰረሞኒ ካለቀ በኋላ የመጀመሪያው ቲም ከእኛ ጋ አብሮ ለምሳሌ ፌዴሬሽን ከጀመሩ ቲሞች ልክ ቶርናመንቱ ኦፕኒንግ ዴይ ሰረሞኒ ካለቀ በኋላ ሜዳው ገብቶ ተጫወቷል። እኛ ለፐብሊኩ ይሄ ፌዴሬሽን የህዝብ ነው ተብሎ የሚባል ከሆነ ህዝቡ ደግሞ ችግር እንዳሉ የይልን ብለን ነው እንጂ እንግዶቻችንን ጠርተን አንጫወትም ብለን አለን። ልክ ሴረሞኒ ካለቀ በኋላ ፎርን ኦፕኒንግ ሴረሞኒ ዋክ ያላደርገው አንደኛው ቲም ዴዲሲ ሳት ዶክተር ካሳኖ ዜጋ ተጫውቷል እና አሁንም ፋንዳሜንታሊ ሕጋችን ተጣሰምንል። ለቲም ድምፅ ምርጫ ሲባል ለጥቅም ተብሎ የላስ ቬጋስ ቲም ከናይንቲን ናይንቲ ናይን ጀምሮ እዚህ ፌዴሬሽን የነበረ ቲም ይኸው በሴክሬታሪ ስሙ ተቀይረ ኢንታይርሊ ስሙ ተቀይሮ አዲስ ቶክ ያተሰቶት እስካሁን ድረስ ይኖራል። እንደዚህ አይነት ነገር ነው። ተጫዋቾችም አሁን ሳኖዚ ያታቸዋል የነበረው ብጥብጥ መጥተው ፕሬዚደንቱ ስንግል ሃንድሊ አክኖሌጅ አላረጋችሁም ብሎ ሆቴል እንኳ ሳሳቶች የተባረሩ ልጆች ናቸው። ችግር አለ ብለን የምናወራው ከሆነ ፋንዳመንታሊ የመጨረሻ ነገር መናገር ፈልጎ እዚህ ላይ በዲሞክራሲ ሀገር እየኖርን አይዲያን ዲቤት ማድረግ አልቻልንም። አሁን አይዲያውን ሳይሆን ፐርሰናሊ ሰው ነው በሰው አታውቅም እናደርገው ወይም ደግሞ ፋንዳመንታሊ ጥሩ የሆነ ጥያቄ ይሄንን መብቴ ነው በቲሜ ተልክ ያለው ይሄን ነገር ማወቅ እፈልጋለሁ ብሎ የምትጠይቀውን ጥያቄ ዞሮ ከኮሚኒቲ ጋር አውቆ እንዲያጋጩ ያደርገዋል። ወይም ደግሞ ክሬት ያደርጋሉ ያልሆነ ነገር። አሁን ለምሳሌ ሳኖዜ ቶርናመንቱ አይሁን፣ ለፌዴሬሽኑ የተሻለ ቦታ አድርገን ገንዘባችን ትንሽ እንስራ። ተጫዋቾች የሚያገኙት ሀያ አመት ሀያ አመት የቆየ እንትን ነው። አራት ሩም ብቻ ነው የሚያገኙት። ከዚህ ምንም ነገር የሚያገኙት ተጨማሪ ነገር የላቸውም። ገንዘብ ከሰራን ሁለት ሺ ብርባን መከራያ ብሎ ይሰጠናል። ከዛ በተረፈ ምንም እናገኘ ነገር። ኢንሹራንስ የላቸውም፣ ቢጎዱ ራሳቸው ናቸው ያ ሁሉ ነገር አለ። ግን የምንጠይቃቸው ጥያቄዎች አሁን ለምሳሌ ይሄን ፌዴሬሽን ኦዲት ይደረግ ብሎ መጠየቅ ማንም ቦርድ ሜምበር መብት ነው። ኤኒቲም ይሄንን ጥያቄ ማስገባት ይችላል። ያ ጥያቄ ከተጠየቀ ግን ያንን ጥያቄ ነው ኦፊሺያል ኢንተርቴን አድርጎ መልስ ከመፈለግና ደግሞ የሚደረገውን ነገር ከማድረግ እንዴት ይህን ሰውየ ስለማታምነው ነው ወይ ይሄንን ጥያቄ የምጠይቀው ብሎ ሰውየው ይወነጀላል። ወይም ቶርናመንቱ እዚህ ቦታ ያሁን ቢኮዝ ስትራቴጂ ዋይዝ ሜዳ የቀረበልን ሜዳ ጥሩ አይደለም የቁጥሩም ተርናውቱ ጥሩ ላይሆን ይችላል እኛ አሁን ፋይናንሽሊ በእግራችን በደንብ ስላልቆምን ትልቅ ቦታ ለኖር ገንዘብ እንስራ ብሎ ሲጠይቅ እንዴ እንዴ ነው ኮሚኒቲን እናንተ ምን ምን አድርጓችሁ ነው ብሎ እንደገና ጥያቄ ይቀየራል እና አሁን አይዲያ እንድቤት ማድረግ ሊያካተል ዝም ብሎ ሰውን አውጥቶ ሌቭል ማድረግ ነው አንድ ሺ ኳስ ተጫዋጅ ኤንቶርንመንት በየአመቱ እያከበረ ይመጣል ይህም አንድ ሺ ኳስ ተጫዋጅ ከኮሚኒቲ ነው የሚወጣው ሪሊ ይሄ ኳስ ተጫዋጅ ነው መጥቶ በየአመቱ ስራውን ትቶ የራሱን ትኬት ከፍሎ የራሱን ሆቴል ከፍሎ የራሱን ምግብ እየቻለ

የፌዴሬሽኑ እክሎች ናቸው ያላቸውን ነው የዘነዘር። ግራና ቀኝ ሀሳቦችን እኩል መመልከት ስላለብን እስካሁን በዘረዘረው መገደብ ይኖርብናል። በርካታ ችግሮችን አንስተዋል። ሕገ ደንብ መጣሱን ማሳያ ናቸው ያላቸውንም አቅርበዋል። አዲሱ ግን እኔ እናንተ ይሄን ሀሳብ ስናመጣ ስንሰማ እንደነበረው እንግዲህ የቡድናዊ ጉዳይ መኖሩን አቶ ድራገንም በግልጽ አስቀምጠሃል። በአቶ ጌታቸው በእነ አቶ ደሳለኝ በኩልም በእርግጥ አቶ ደሳለኝ አልዘረዘሩልንም እንዲህ አይነት ቅሬታ እንዲህ አይነት ችግሮች አሉ ሲሉ ሌሎቻችሁ እንደ እነ አቶ ደራገን ያላችሁበት ወገን ደግሞ የሚተቿቸው ችግሮች አሉ። በጣም በደምሳሳው ነው። ቀደም ሁለት ጊዜ እድል ብንሰጥም አቶ ደሳለኝ አላቀረቡም። በተጨባጭ እነዚህ ናቸው ዝርዝሮቹ ችግሮቹ አላሉንም ወይም አላልከንም እና እናንተ ምን መልስ ትሰጣላችሁ? በህብረተሰቡ ዘንድ የሚንከባለሉ ብዙ ትችቶች አሉ እናንተንም በምክንያት አሁን ለተፈጠረው ችግር በኃላፊነት የሚጠይቋቸው አቶ ደሳለኝ ምናልባት አሎላ ባልካው ላይ ጥሩ ነው። አቶ ደሳለኝንም ስለጠየቅ ነው ችግር አለ የምትሉትን ሲናንተ እንደው ተናገሩ ብለን እሱን እንደጠየቅ ነው። ድራግን በእናንተ በኩልስ ብዙ ነው የሚነገረው ይሄን ፌዴሬሽን ለሌላ ሰው ለመስጠት ከዚህ ቀደም ከፌዴሬሽኑ የወጡ አካሎች ጋር ለመደባለቅ ግማሹም አዲስ አበባ ሜትም እየሄዱ እንደዚህ ሰዎች ጋር በመገናኘት የመሳሰለ እና ምንድን ነው ይሄ እንደ ምሳሌ ነው። እኔ እንደው በግልጽ ያመጣሁት አሉላ በደምሳሳው ነው የጠየቃችሁ እና ምንድን ነው በእናንተ በኩል ድራገን ውስጥ የሚወራባቸው የምትቀበሉት ችግር ለቃ ነገር ስትሬስ ያላችሁ ነገር የለም። አቶ አቶ አዲሱ ደሳለኝ ደሳለኝ፣ አሁን አቶ ድራገን ነው ለአቶ ድራገን ነው ደርሶ እንመጣለን። አቶ ደሳለኝ ወደ አንተ እንመጣለን። እሺ፣ እሺ፣ ኦኬ። እኔ እኔ ቅድም እንደተናገርኩት ነው። እኔ ለዚህ ፌዴሬሽን አዲስ ኳስ ለረጅም ጊዜ ተጫዋች አለው የመጣሁትም ቲሜ ወክሎ የተጫዋቾችን መብት ለማከበር ለማስከበር፣ ከዛም በተረፈ ደግሞ በየአመቱ ከሀገሬ ሰዎች ጋር ኳስ ለመጫወት ኮሚኒቲውን ለመሰብሰብ ህዝብን ለማገናኘት ስምፕል። እኔ መጥቼ ግሩፕ እንዳለ አክኖሌጅ አደርጋለሁ። ቢካዝ ምንም የሚደበቅ ነገር አለ። ይሄ በይፋ ሰው ሁሉ የሚያውቀው ነው። ግን ለሚደረጉት ወንጀላዎች በሙሉ እኔ ቁጭ ብዬ እንኳ መልስ ለመመለስም ያስቸግረኛል። ቢካዝ ሌላ ፌዴሬሽን አለ። መሄድ የሚፈልግ ሰው አሁን ሳይሆን የዛሬ ሶስት አመት መሄድ ይችል ነበር። አሁንም ከረንትሪ መሄድ ይችላል። እዚህ ቁጭ ብሎ መጨቃጨቅ አሜሪካን ሀገር ነጻነት ባለበት ጊዜ ባለበት ቦታ ውስጥ ገብቶ መረበሽ ምናምን የሚባለው ለእኔ ስፎን ላቆች ሊገባኝ አይችልም። ምንም ቁምት ላደረግበትም አልችልም። ቢካዝ ለእኔ ዝም ብሎ ነገሮችን ለመሸፋፈን የሚሰጥ እንትን ነው። ከበር ነው ሰውን በማስፈራራት ኮሚኒቲውን አጌንስት ከሚጠየቁት ጥያቄዎች ኮሚኒቲውን ለማራቅ ነው፣ አሚን አጌንስት ለማድረግ ነው እንጂ አሁን የተለ የተናገርኳቸው ፋንዳመንታሊ ችግሮች አሉ። እነዚህን ችግሮች እንዴት ነው ፊክስ እንደማድረግ ብሎ ካለ እስቲ ቆይ ይሄን ችግር በዚህ መንገድ እንፍታው ብሎ ማለት ይቀላል ወይ? አይ አንተ እዛ ሄዶ ለመጫወት ነው ወይ እንደዚህ ለማድረግ ነው ብሎ ሰው መጀመሪያ ችግር አለን ብሎ አሁን እንግዲህ እኔና ተወደሳለኝ ሁለት የተቃራኒ ሳይድ ያለን ነው። ችግር እኔ ችግር አለን ብለ አግናለጅ አርጋለሁ። እሱም ተሰነክተን ችግር እንዳለ አግናለጅ አድርጓል። አሁን በሌላ ቦታ ሄዶ ከሌ እንደዚህ ሆኖ ምናምን የሚባለው ነገር ለእኔ በበኩሌ በአመት አንድ ጊዜ ከወገኖች ጋር ኳስ መጫወት ንፈልግ ሰው በቃ ሲምፕል እዛት። ግን በዚህም ግሩፕ ሆነ በዛን ግሩፕ ቅድም የተናገርኩት ነገር አለ። ሀያ አመት ሰላሳ አመት ከአንድ ሰው ጋር ከጓደኛ ጋር ብትሆን እንኳ ትጣላለ፣ ትከራከራለ፣ የማትስማማበት ነገር ይኖራል። ያ ነገር እየተከተለ አይዲያው እንኳ ጥሩ ሆኖ በአንደኛው ግሩፕ አለ ተብሎ አይዲያ ገና ምንም ሳይደረግ ነው ዲሊቨር ሳይደረግ አየር ላይ ያለ የሚበታተን እና ጊዜ መቀየር አለበት። ጊዜው ከጊዜው ጋር የፌዴሬሽን መቀየር አለበት። ሰላሳ አመት፣ ሀያ አመት የቆዩ ቦርድ ሜንበሮች በዚህም ሳይድ፣ በዛም ሳይድ መውጣት አለባቸው። ለአዲሱ ጀኔሬሽን መተካት አለበት። ዳስ እኔ በዚህ ሳይድ ችግር አለ ብዬ የምለው ብዙ ጊዜ ቆይቷል። ሰው ሁሉም ጋር ህግ አሁን ኢሴላ ሰርቪ ያደረገ ሰው ኢሲ ተርሙ ሲጨርስ ከስራ ከስራ አስኪያጅነት እናንተ ላይ እናንተ ላይ ያለውን ችግር እንድትነግረን ነበር የጀመር ነው። ትንሽ ጨረፍ ጨረፍ አርገሃል። ወደ ሌላ ጊዜያችን እንጠቀምበት፣ ጎበዝ ለዚህ ነው ሰዓት እንት እንዳይ አሉላን ተጋ መለስ እና ጥያቄ እስጥልኝ እባክህ ደራ ግን ባጭሩ እንደ አሁን ካነሳው ሁለት ነጥብ ብታ ብታነሳልን የምትቀበሉት እነኚህ ችግሮች ናቸው። ግራና ቀኝ ችግር ካለ ሌላኛውን ተጠያቂ ያደረጋችሁትን ትን ያህል ኃላፊነት መውሰድ ካልቻላችሁ ዘለቄታ ያለው መፍትሄ ሊገኝ አይችልም። ቢያንስ እነኚህ ችግሮች ናቸው ወይም በችግርነት ተነስተዋል፣ ሊሻሻሉ ይገባል ብለ አንድ ሁለት ነጥቦችን በተጨባጭ ማንሳት ይጠበቅብሃል። ይህ ውይይትን መንፈሱ ያ ነውና ኩሪያማ የሆነ መፍትሄ እንድትፈልጉ አሁንም እድል እንስከ በተባራሪ የሚባለውም በተለያየ መገናኛ ብዙሀን በአካባቢ መገናኛ ብዙሀን ሳይቀር በተደጋጋሚ ተብሏል። አሁን ግን ፍሬያማ የሆነ ውይይት አድርጋችሁ ችግሮቹን መቅረፍ የሚያስችልና ወደፊት የሚያራምድ መፍትሄ ነው የምትፈልጉትና እሺ። ጥሩ። አንተ በፕሬዚዳንቱና ፕሬዚዳንቱ በሚመራበት አመራር ህገደም ተጥሷል ብለህ በዝርዝር አስረድተሃል። ብዙ ሀሳቦችን አቅርበሃል። በእናንተ በኩል ወይ አንተ የግድ መሆን የለብህም አንተ ባለህበት ጎራ ያሉ በችግር የሚጠቀሱና የሚነሱትን እንደዚሁ ነቅሰ ማምጣት አለብህ እና ሁለተኛ ድል እንስጠ